በቅድሚያ የምናቀርብላችሁ በአባይ ወንዝ ላይ ከሚገነባው ታላቁ የሚሌኒየም ግድብ ጋር የተያዘ ቃለ መጠይቅ ይሆናል። አባይ ሊገደብ የመሆኑ ነገር የሰሞኑ የጋለ ጉዳይ መሆኑ ይታወቃል። ግለቱ ሀገራዊ ብቻ ሳይሆን በተለይ በምስራቅና በሰሜን አፍሪካ አካባቢም ላይ ከፍተኛ አንድምታ ያለው ነው። በኢትዮጵያ የውሃና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ዳይሬክቶሬት ዋና ዳይሬክተር አቶ ተፈራ በየነን በዚሁ ጉዳይ ላይ አወያየቻቸዋለሁ። አቶ ተፈራ አሁን የሚገኙት ምዕራብ አፍሪቃ ኒጀር ውስጥ ነው። ከዚያም ሆነው በተጣበበ ጊዜ ቃለ ምልልሱን ለማድረግ ዝግጁ በመሆናቸው አቶ ተፈራን ላመስግንና ወደ ውይይታችን ልዝለቅ። አቶ ተፈራ ወደ ኒጀር የተጓዙት በኒጀር ወንዝ ባለስልጣንና በአባይ ተፋሰስ ሀገሮች ትብብር መካከል የልምድ ልውውጥ ፕሮግራም ያለ በመሆኑ በዚያ ላይ ለመገኘት መሆኑን ነግረውኝ ነበር። ያ ቡድን ከሌሎችም ሀገሮች የተውጣጡ ባለሙያዎች ያሉበት እንደሆነም አቶ ተፈራ ገልጸውልኛል። የኢትዮጵያ ድርሻ ታዲያ ምንድን ነው? አቶ ተፈራ ኢትዮጵያ የናይል ትብብር ጅማሮ ሊቀመንበር በመሆና በዛ ሁኔታ ነው እኔ የተጋበዝኩት። ይ አብዛኛዎቹ ከኢኳቶሪያል ልክሱ ጅንክምና ከታላላቅ ሐይቆች ሶሲዳሽ ዛም የመጡ ናቸው። ምን ተሞክሮ አገኛችሁ? ምን ተማራችሁ? ኒጀር እንግዲህ ከናይል ተፋሰስ ጅማሮ ጋር ተመሳሳይ ነገር አላቸው። መሰረታዊ ነገሩ ትብብራቸው ሕጋዊ መሰረት ላይ የተመሰረተ ነው። ሁሉም ተጋሪ ሀገሮች በነገራችን ላይ ዘጠኝ ተጋሪ ሀገሮች ያሉት ይሄ ተፋሰስ የኒጀር ማለት ነው። የኒጀር እሺ፣ እና ሁሉም ሀገሮች አባላት ናቸው። አንድ የህግ ማዕቀፍ የውሃ ቻርተር ፈርመዋል። ከእነዚህ ውስጥ አብዛኞቹ ማቀፉም አጽድቀውታል። እናም አንዳንድ ተፋሰሱን በጋራ የማስተዳደር ስራ እየሰሩ ነው። አንዳንድ ፕሮግራም ቀርጸው እየተንቀሳቀሱ ነው። ከዚህ አኳያ እንግዲህ ለናይል ትብብር ትምህርት ሊሆን የሚችል ነገር እያየን ነው ያለ ነው። አቶ ተፈራ ጥሩ ነገር አነሱልኝ። ወደ ቀጣዩ ጥያቄ ወደ ቀጣዩ ንግግራችን የሚወስደን ለመሆኑ የዚህ የአባይ ተፋሰስ ሀገሮች አዲሱ ስምምነት ጉዳይ ምን ደርሷል? እንግዲህ እንደሚታወቀው ስድስት ሀገሮች ፈርመዋል እስካሁን ሶስት ሀገሮች ይቀራሉ። እነማን ናቸው? ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና የግብፅና ሱዳን ናቸው። ለምንድን ነው እነዚህ ሀገሮች ሳይፈርሙ የቀሩት? በተለይ ኮንጎ የእነዛኞቹ ባነሰም በበዛም የሚታወቅ ስለሆነ በእውነት የሚታወቅ ነገር የለም። በመሰረቱ ወደ ፊርማ እንዲትሄድ ከውስን ሀገሮች አንዷ ነበረች። ኮንጎ እንዲያውም ጉዳዩን ትገፋ የነበረች እና በኮንጎ ሊቀመንበርነት ጊዜ ስምምነቱ በኪንሻሳ የጸደቀ መሆኑ ይታወቃል። ግን በማናውቀው ምክንያት ኮንጎ እስካሁን አልፈረመችም። ምክክሩ፣ ጥያቄው እና ለምን የሚለው ነገር ከራስ ሀገሮችን እየተነሳ ያለ ነገር ነው። እንዲፈርሙም ጥረት እየተደረገ ነው። እንግዲህ ግብጽና ሱዳን የለም ሊደራደር መቆየት ይሻለናል አንድ እንደሚታወቀው አንድ አንቀጽ ላይ ስምነት አልደረሰም ያን ሰው ያን አንቀጽ ወደ ኋላ ማቆየት ነው እንጂ እንዲሰራም የተወሰነው ስምነቱን የፈለቀ እና ግልጽ አቋም ያን ጊዜ አይ የለም ጨርሰን መሄድ አለብን፣ መቆየት የለብንም የሚል አቋም ነበራቸው። ምክንያቱም በአንድ አንቀጽ ላይ እነሱ ከሌላው ማለት ግብጽና ሱዳን ከአስኪ ሀገሮች የተለየ ሀሳብ ነበራቸው። ይህ እንደሚታወቀው እንግዲህ ከነባር ስምምነቶች ጋር የተያዘ ጉዳይ ነው። በዚህ ምክንያት አንፈርምም ብለዋል። እንዲፈረም ሲወሰኑ እንግዲህ እስካሁን ያለው የሚታወቀው ሆነ። እንደው ለማስታወስ ያህል ያንን አንፈርምም ያሉበትን አንቀጽ ሊያስታውሱልኝ ይችላሉ፣ አቶ ተፈራ? እሺ እንግዲህ ይሄ አንቀጽ ስለ ውሃ ዋስትና የሚያወራ አንቀጽ ነው። በመጀመሪያ ከአሁን በፊት እንደተናገር ነው ሁ ይሄ አንቀጽ ሲቀረጽ በዚህ ማዕቀብ ስምምነትና በነባር ስምምነቶች መካከል በናይ ላይ ብትደረጉ ያለውን ግንኙነት ለማወሰን የተቀረጸ ነው የነበረው። እናም እነዚያ ስምምነቶች ከዚህ አንቀጽ ጋር እስካልጣጣሙ ድረስ ይሰረዛሉ ይደረዛሉ የሚል ሀሳብ ነበረው። በኋላ የመዛቢ ሀሳብ መጥቶ ስለ ሁሉም ሀገሮች የውሃ ዋስትናቸው የሚረጋገጥበትን እንግዲህ የሚያሳይ ቢሆን የሚል መጣና ሁሉም ስለ ነባር አንቀጾች ሳይናገሩ ሊያልፉ እንደማለት ነው። የውሃ ዋስትና ጉዳይ መጣ። የውሃ ዋስትናን ሁሉም የውሃ ዋስትና አስፈላጊ እንደሆነ ሀገሮቹ ያምናሉ፣ የዋስትና ለማረጋገጥ ዋስትናቸው ለማረጋገጥ አብረው ይሰራሉ የሚል አንቀጽ አለ። እስከዚያ ድረስ ችግር አልነበረም። ግን ሌላ የግዴታ አንቀጽ ነበረ። ይሄ የግዴታ አንቀጽ በማንም ሌላ የተጋሪ ሀገርን ውሃ ዋስትና ላለመጉዳት ይስማማሉ የሚል ነገር አለው። ግብፅና ሱዳን በኩል እየቀረበ ያለው ግን ማንኛውም ሀገር የሌላ ሀገርን የውሃ ዋስትና በማንኛውም መልኩ Adversely, you know, uh -huh. I go down. ያም ብቻ አይደለም ደግሞ አሁን ያለው አጠቃቀምንና ሕጋዊ መብቱንም እንደዚሁ አይጎዳም የሚል ሀሳብ እንዲጨመርበት አደረጉ። ስለዚህ ልዩነቱ መጀመሪያ በምንም አይነት መልኩ አይጎዳም የሚለው ሌሎች ሀገሮች የሚቀበሉት በከፍተኛ ሁኔታ የሌላውን ሀገር የውሃውን አይጎዳም የሚለው ነው። እነሱ በምንም መልኩ የሚል ነገር ተጨማሪ ደግሞ አሁን ያለውን አጠቃቀምና በሕግ የተሰጠ መብትን ራይት የሚል ነገር አለው። ይሄ ማለት እንደገና ያንን የቀድሞ ስምምነቶችን ማምጣት ነው። ስለዚህ ይሄ ለግብፅ እና ለሱዳን ፍጹም ፈላጭ ቆራጭነቱን ይሰጣል፣ የሌሎቹን መብት ይጎዳል ብላ ኢትዮጵያና ሌሎቹ የተፋሰሱ ሀገሮች የሚሟገቱበት አንቀጽ ነው ማለት ነው። በመሰረቱ ይሄ ስምምነት የሁሉንም ተጋሪ ሀገሮች ፍትሐዊ አጠቃቀም የማረጋገጥ ጉዳይ ነው ያ ሲሆን ግን የሌላውን መብት በእጅጉ ያለ መጉዳት። ሁኔታዎች ልማት የሚጎዳ ከሆነ ደግሞ ጉዳቱን የመቀነስ ስራ የመስራት ያ ሁሉ የማይቻል ከሆነ ደግሞ እንደገና በካሳ ላይ ማሰላዊ መነጋገር ጉዳይ ነው። ስለዚህ የፍትሀዊነት ጉዳይ ነው እና ከነዛ ነባር ፍንቶችና አጠቃቀሞች ጋር አብሮ የሚሄድ አይደለም። ለመሆኑ ይጎዳል የግብፅና የሱዳንን ተጠቃሚነት የአባይ ተፋሰስ ሀገሮች ልማት የሚል ሀሳብ አለ በባለሙያዎች ደረጃ። እርስዎ እንደ ኤክስፐርትነቶ ማለት ነው ሁሉም የትልቅ ታላቅ ግድቦቹ አባዮች ያሉት ቢለሙ እናም ኢትዮጵያ እስከ አንድ ሚሊዮን ሄክታር መሬት ብታለማ እና ለዛ የሚሆን ውሃ ብታስቀር፣ በትብብር ግድቦቹ ጥላጥመው እስከ ሰሩ ድረስ በግብፅ ላይ አንዳችም ጉዳት እንደማያመጣ ለምሳሌ አሁን ያለውን አለኝ የምትለውን ሀምሳ አምስት መቶ ሀምሳ አምስት ቢሊዮን የፍችው ሁልጊዜ ልታገኝ እንደምትችል እንደዚህ ምስሉ ያለ ምሳሌ። አሁን እስከ አስራ አራት ቢሊዮን ትጠቀማለች፣ ግን አስራ ስምንት ድረስ እንኳን ተጠቅማ ምንም አይነት ጉዳት ሊመጣ እንደማይችል ነው ጥናት የሚያሳየው። በላይኞቹ ሀገሮችን ማለት በታላቃቆች አካባቢ ሊሆን ኖሮ ትልቅ ዝናም አለ። ከዚያም በላይ ደግሞ የመጫባ በሚባል የሚታወቀው ወንዝ እዚህ ሱድ ረግረግ ውስጥ በብዛት ዋፈጥሞ የሚቀርቡበት ስለሆነ ብዙ ጉዳት እንዳይለው ለምሳሌ አስር ሚሊዮን ሜትሪክ ላይ ቢጠቀሙ ሀገሮች ላይ የሚኖረው ጫና ከአንድ ቢሊዮን በማይበልጥ የሚያሳዩ ጥናቶች አሉ። ስለዚህ በጥቅሉ ራስ ያሉ ልማቶች ጊዜ ሀገሮቹ የሚጎዱ አይደሉም። ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር አቶ ኃይለ ማርያም ደሳለኝ ለጋዜጠኞች መግለጫ ሰጥተው ነበር እና አንድ የግብጽ መንግስታዊ ቡድን ወደ ኢትዮጵያ እንደሚመጣ ተናግረው ነበር። የግብጽ መንግስት አቋም የአሁኑ መንግስት አቋም ከቀድሞቹ የተለየ ና የተለሳለሰ ነው የሚል ሀሳብ ጠቁመዋል። ለመሆኑ ምንድን ነው የሚጠበቀው አሁን ከግብጽ መንግስት ከሚመጣው ቡድን? ሰማው የሚታየው በእነሱ በኩል ለውጥ አለን ፍትሐዊነትን እና ራሽናል የሆነ በሳይንሳዊ ጥናት ላይ የተመሰረተ ነገር ልንረዳ ልንቀበል እንችላለን የሚል ነገር ይሰማል። ግን አልፎ አልፎ በዚያ መጠን ደግሞ ተናሳይ የቀድሞ አይነት አካሄድ እንዳለ ይታያል። ማለትም መሰረታዊ ነገሩ ቤንችማርክ አድርጎ የሚነሳው ይሄንን ያለውን የግብጽና አጠቃቀም በማን በማናቸውም መልኩ የሚቀንስ የሚለውጥ ነገር ተቀባይነት የለውም የሚል ነገር አልፎ አልፎ እንደዚሁ ይሰማል። ስለዚህ አንስ መለከት ብዙ ለውጥ ያለ አይመስልም። ሁኔታዎች ግን የሚያስገዱት ምንድን ነው? አብረን ያደረግናቸው ጥናቶች፣ ሌሎች ጥናቶችም የሚያሳዩት ቅድም ያልኩትን ሁኔታ ስለሆነ፣ ጉዳቱ ውስን ስለሆነ መነጋገርን እና በጉዳይ ላይ መግባባትን ይጠይቃል። ለምሳሌ ትል ግድቦች ሲሰሩ ግድቦ የሚሞላበት ጊዜ በግርጌ ባሉ ልማቶች ላይ ከፍተኛ ጫና እንዳያመጣ የመነጋገር ነገር ሊታይ ይችላል እና ቀርቦ የመነጋገር የመረዳት ጉዳይ ነው የሚሆነው እና በመሰረቱ ይሄ የትብብር የሚጠቀሱ ስምምነቱም ያንን ነው የሚያመቻቸው መረጃ ለመለዋወጥ፣ ጉዳት ካለ ጉዳትን ለመከላከል እና ሌሎችም ደግሞ በዋነኛነት ስታዊ ድርሻቸው እንዲጠቀሙ የማድረግ ጉዳይ ሀብቱንም የመጠበቅ እና የመንከባከብ ጉዳይ ነው። ስለዚህ በዚህ ዙሪያ እንግዲህ ፈከን ብሎ ዝም ብሎ አይሆንም እኛ ካላልን አይሆንም የሚል አይነት አካሄድ የሚያዋጣ መሆኑን ተረድቶ መነጋገር ከተቻለ ሀብቱን በጋራ መጠቀም ማልማት እና ለሁላችን እንዲበቃ ማድረግ የሚቻል ይመስለኛል። ና ወደዛ አይነት ሁኔታ ከተሄደ መልካም ነው። ይሄ የሀገሮቹ ስምምነት አዲሱ ሙሉ በሙሉ ተግባራዊ የሚሆነው በስምምነቱ መሰረት ከሁለት አመት በኋላ ነበረ በተፈረመበት ጊዜ እና ከሰኔ ጀምሮ ይመስለኛል ከፊታችን ሰኔ ስምምነቱ ተግባራዊ የሚሆነው ቢያንስ ስድስት ሀገሮች በየፓርላማዎቻቸው አጽድቀውት ስድስተኛው ሀገር የጸደቀውን ስምምነት በአፍሪካ ህብረት ባስቀመጠ በስልሳኛው ቀን ካስቀመጠ ስልሳኛው ቀን ጀምሮ ነው ነው የሚለው። ስለዚህ ይሄ መቼ ይሆናል የሚታወቅ አይደለም። ስድስተኛው ሀገር አሁን በቅርቡ ፈርማለች መሰለኝ፣ ቡሩንዲ ነች። አሁን ያሉት ግን ስልሳ ቀን ገና የሞላ አልመሰለኝም። ኢትዮጵያ ደግሞ ቀደም ብላ የመሰረት ድንጋይ አኑራለች ታላቁን የሚሊኒየም ግድብ ለመገንባት በአባይ ወንዝ ላይ። ይሄ ከዚህ ስምምነትና ከዓለም አቀፍ ህግጋት ጋር ሊጋጭ ይችላል። ይሄ የሚጋጭ አይደለም። በመሰረቱ ስምምነቱ የሚወስነው ነው። እንግዲህ እንዳየ ነው። ፍትሃዊ አጠቃቀም ምንድን ነው? ከፍተኛ ጉዳት ማለት ምንድን ነው? እነዚህ ነገሮች ሁሉ ተለይቶ የሚወሰኑበት ጉዳይ ነው። ኢትዮጵያ ሁሉ ጊዜ ለምታደርገው ልማት የወሰን ተሻጋሪ ወንዞች ከመሆናቸው አኳያ ያለውን ጫና ትመለከታለች፣ እናም በእጅጉ ጉዳት እንደማያደርሱ ትረዳለች። ዳሩ ግን አሁን ያ የተባለ ስምምነት ጸድቆ ተግባራዊ እስኪሆን ድረስ የነበረው አካሄድ ነው የሚቀጥለው ማለት የተናጠል ልማት እንዳለ ነው። ያም ሆኖ ግን በኢትዮጵያ በኩል ያለው ልማት ከፍተኛ ተጽዕኖ እንዳያደርስ ጥንቃቄ ይደረጋል። በነገራችን ላይ ስምንቱ ተግባራዊ የሚሆነው በስልሳኛ አውቅ ማለት በተፈረመ ሳይሆን በፀደቀ እያንዳንዱ ሀገር በፓርላማ ራቲፋይ ባደረገው እና ካደረገ እና ካስቀመጠ ነው። በአፍሪካ ህብረት ያ እስካሁን አልተጀምረም። ፊርማው ተጀምሯል፣ ግን የራቲፊኬሽን ስራው ያልተጀምረ መሆኑን ለማሳሰብ እወዳለሁ። እሺ፣ መቼ ነው የሚጀመረው? ሀገሮቹ እንደ ቻቸው ነው። ከዚህ ከአንድ ዓመቱ በኋላ ዝግጅት ሊያደርጉ እና ለራሲካ ሊያደርጉ ይችላሉ። ምንም የቀን ገደብ የለውም። ስለዚህ ኢትዮጵያ ስራውን የጀመረችው ገና ይሄ በፓርላማ ከመጽደቁም በፊት ነው ማለት ነው። የሀገሮቹ ልማት ያንን የሚጠብቅ አይደለም። በመሰረቱ በናይል ቤዚን ኢኒሽቲቭ ውስጥ ስንገባ በትብብር በተቻለ መጠን የጋራ ፕሮጀክቶችን የጋራ ጥቅም ያላቸውን ለመስራት ለመተባበር ስምምነቱ አለ። ዳሩ ግን የተናጠል ልማትን የሚከለክል አይደለም። ለምሳሌ ከግብጽ ከሱዳንም በዚህ ጉዳይ ላይ ከዚህ በኋላ ማንኛውም ፕሮጀክት በዚህ በአንድ እቋት ውስጥ አልፎ ተፈትኖ ተበጥሮ መውጣት አለበት። በዜ ሀሳብ ነበር። አይ ስምምነቱ እስካልጠብቀ ድረስና እያንዳንዱ ሀገር ፍትሐዊ ድርሻውን እስካላወቀ በዚህ አይነት ፕሮሰስ ሊያልፍ አይችልም። ተናጠል ልማቶች እንቀጥላለን የሚል በኢትዮጵያ በኩል በተለይ ተጠናክሮ አቋም የተወሰደበት ነበረ። በዛ መሰረት የተናጠል ልማቱ ይቀጥላል። እሺ፣ አቶ ተፈራ እንዲት አካባቢያዊ ጥያቄ ላንሳና በቀጥታ እስቲ ወደ አባይ ውስጥ ጉዳይ እንመለሳለን። ኤርትራ የአባይ ተፋሰስ ወይም የናይል ተፋሰስ አገር እንደሆነች ነው ለረጅም ጊዜ ስንሰማ የቆየ ነው። እና ምንድን ነው የኤርትራ መንግስት ከዚህ ድርድር ውስጥ ራሱን ያወጣበት ምክንያት የገለጸው ካለ? በእውነት ያላውቅ ይህንን መመለስ የሚችለው የኤርትራ መንግስት። በታዛቢነት ይሳተፋሉ በናይል ትብብር ጅማሮ ውስጥ በድርድር ውስጥ አልተካፈሉም። ያ ደግሞ በራሳቸው ፈቃድና ውሳኔ መሰረት ነው የሆነው። ጠቅላይ ሚኒስትር መለስ ባለፈው ለፓርላማ ንግግር ሲያደርጉ የኤርትራን መንግስት የግብጽ ነጭ ለባሽ ብለው ጠርተውት ነበርና እንደ ምን ማለታቸው እንደሆነ የገባዎት ነገር ሊያብራሩልን የሚችሉት ነገር ይኖር ይሆን? አንድ ነገር ማለት የሚቻለው ምንድን ነው ከናይል ጋር በተያያዘ የናይል ማዕቀፍ ስምምነት በተፈረመ በአራት ሀገሮች በተፈረመ ማግስት ፕሬዚደንት ሙባረክ ፕሬዚደንት ኢሳያስን ሻርም አል ሼክ ጠርተው አነጋግረዋል። ውይይታችን ይቀጥላል። ከአቶ ተፈራ ጋር በሚሌኒየሙ ግድብ ኢንቨስትመንትና፣ የገንዘብ ምንጭ የቻይና ተሳትፎ፣ የእስራኤል የአባይ ተጠቃሚነት ጭምጭምታ፣ የተፈጥሮ አካባቢና የሰፈራ ሁኔታዎች ላይ እንደዚሁም ሌሎችም ነጥቦች አካተን ያነሳናቸው ጉዳዮች አሉ ይዤላችሁ መለሳለሁ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምንገኘው በ22ና በ25 ሜትር ባንዶች በአጭር ሞገድ ነው። ተከታዩ የተፈጥሮ አካባቢ መሰናዶ ይሆናል በኢትዮጵያ የውሃና ኤነርጂ ሚኒስትር የወሰን ተሻጋሪ ወንዞች ጉዳይ ስራ አስኪያጅ የሆኑት አቶ ተፈራ በየነ ከተፈጥሮ አካባቢ ፕሮግራማችን ጋር በጀመሩት ውይይት ላይ ስለ አባይ ተፋሰስ ሀገሮች ትብብርና ስለ ስምምነቶቻቸው እንዲሁም የኢትዮጵያ የግድቡን ስራ መጀመር ያለውን ዓለም አቀፋዊ አንድምታ አንስተዋል። ስለ ኢንቨስትመንቱ፣ ስለ ቻይና፣ እስራኤልና ኤርትራ ሊነሱ ስለሚችሉ ሰዎችና የተፈጥሮ አካባቢ ጉዳዮች እንዲሁም በእድገትና የትራንስፎርሜሽን እቅድ ውስጥ የግድቡን በስም አለመጠቀስን ጉዳይ በሚመለከቱ ሀሳቦች ላይ ይና ገራሉ ያነጋገራቸው የፕሮግራሙ አዘጋጅ ሰለሞን አባተ ነው ይሄ ታላቁ የሚሌኒየም ግድብ የሚገነባው የት ነው በትክክል እዚህ ቦታ ነው ብሎ መናገር የሚቻለው እንግዲህ ግድቡ ከሱዳን ድንበር ጋር ቀረብ ያለ ነው። ከሀያ ኪሎ ሜትር ወደኛ ድንበር ገብቶ የሚገነባ እንደሆነ ነው የማውቀው። ይሄ ለነገሩ አዲስ ፕሮጀክት አይደለም፣ ቆይቷል። ከተለየ እና ከተመረጠ የፕሮጀክት ፕሮጀክት በዛ አካባቢ ለዚህ ለግድብ ግንባታ አመቺ የሆኑ ሸለቋማ አካባቢዎች አሉ። የጣናን እጥፍ ውሃ መያዝ የሚችል የሸለቆ ተፈጥሯል። ለዛ በተነጻጻሪ ወደ ላይ ካለው ሸለቆ ሲታይ ዝቅተኛ ነው። ሜዳማ ሲባል የሚችል ነው። ነገር ግን ለግድብ የሚሆን ቦታ እንዳለው የታወቀ ነው። ይሄ እንዳልኩት በአስራ ዘጠኝ ሀምሳዎቹ መጨረሻ አካባቢ ላይ በዩኤስ ቢሮ ኦፍ ሪክላሜሽን የመጀመሪያው የአባይ የአፈርና የውሃ ጥናት ሲደረግ ከተለዩት አራት ታላላቅ ግድቦች አንዱና የመጨረሻው ግድብ ነው። ልዩነት ሲኖር አሁን ያለው መጠኑ በዚያን ጊዜ ከተለየው የጨመረ እያደገ መሆኑ ነው። እንግዲህ እንደሚታወቀው እዚህ ቦታ ላይ ሙሉ የአባይ ውሃ የሚያዝበት ነው። ሙሉ የአባይ ውሃ በመሆኑም ኃይል በማመንጨት ረገድ አንደኛውና ተፈላጊው ነገር ውሃው የውሃው መጠን በመሆኑ፣ በዚህ በኩል ትልቅ ጠቀሜታ አለው። ትልቅ ኃይል በማመንጨት ረገድ በዚያ መጠን ደግሞ ሌላው የሚፈልገው የሄድ የምንለው በግድቡ የውሃ መጠን ከፍታና በተርባይኑ መካከል ያለው የከፍታ ልዩነት ነው። ስለሆነም ይህንም ትልቅ ውሃ ለመጠቀም እና አሁን ደግሞ ያለው የኢነርጂ ፍላጎቱ በዚያ መጠን ከፍ ያለ በመሆኑ ምንድን ነው የኢኮኖሚ ስኬል አይነት ነገር ከአንድ ቦታ ከፍተኛ መርት የማምረት ሀሳብ ስላለ የግድቡ ሳይዝ ከፍተኛ ነው። እናም የማምረት አቅሙ የሚያመርተውን ኢነርጂ መጠን ከፍተኛ እንዲሆን ነው ዲዛይን ይደረገ ነው። ለመሆኑ ይሄ ግድብ ሲገነባ የሚነሱ ሰዎች፣ ገበሬዎች፣ የልማት ተቋማት ይኖራሉ? ተጠምተዋል። እስካሁን ድረስ እንደሚታወቀው ሸለቆ ነው፣ ለመኖር በተለይም የማያመች ቦታ ነው የነበረው። አንዳንድ የኢኮኖሚክ አክቲቪቲ ሲኖሩ ይችላሉ፣ ከደጋው ወርዶ እርሻ የማረስ ጉዳይ እና በጣም ትንሽ እንደሆነ ነው ጥናት የሚያሳየው ከዚህ የሚነሱት የሚፈናቀሉት ሰዎች ስለሆነም፣ በዚህ አካባቢ በተለይ እንደዚህ አይነት ፕሮጀክት ከምሰሩ ጥቅም እና ከግዝፈቱ አኳያ ሲነጻጸር ይህ ምን የሚባል ነው። እንግዲህ እዛ ቦታ ላይ ያንን የሚያክል ውሃ ሲተኛ ከተፈጥሮ ሁኔታ ጋር ተገናኙ የሆኑ ለውጦች መከሰታቸው አይቀርም። ደረቅ የነበረው መሬት ነው በውሃ የሚሸፈነው። እና የአካባቢ የተፈጥሮ አካባቢ ደህንነት ጥናት ግምገማ በምን አይነት ሁኔታ ተካሂደዋል? ከኢንቫይሮንመንት ጋር ከኢኮሎጂ ጋር የተያያዙ ነገሮች እንዳልኩት ረጅም ጊዜ የቆየ ጥናት ማለት ነው። እዛ አካባቢ ይሄ ግደብ ከተለየ በመሆኑም በተለያየ ደረጃ ከአንበብ ተጠምቷል በቅድመ ዝርዝር ጥናት ደረጃ ጠምቷል። በመሆኑም የማህበራዊ እና የኢንቫይሮመንት ጫናው ታይቷል። ይሄ ግድብ አሁን ደግሞ ዲዛይን ለግንባታ ከሚ በፊት ተጨማሪ ጥናት እንደተደረገ ነው የማውቀው። ስለዚህ በተገቢ ተጠምቷል የሚል እምነት አለኝ። ለአባይ ግድብ ግንባታ የተጠየቁ የገንዘብ ተቋማት እንደነበሩ ቀደም ሲል ተነግሯል እና እንደማን ነበሩ የተጠየቁት እንደሚሰጡ የተስማሙና ያልተስማሙ ስነማን ናቸው? በትክክል በዚህ ጉዳይ ላይ መረጃ የለኝም። ነገር ግን ብዙ ጊዜ በ ጉዳይ ላይ እነዚህ መልቲላተራል አበዳሪዎች የገንዘብ ተቋማት ብዙም ለቀቅ ያለ ጅንበ የላቸው ነው የምረዳው። ብዙ ጊዜ ትልቁ ችግር በውሃ ሀብት ልማት በሀገራችን ትልቁ ማነቆ የዚህ ጉዳይ ነው። እናም በትክክል የተጠየቁትን ድርጅቶች አላውቅም። በዛ ላይ መረጃ የለኝም። ነገር ግን ብዙም ተስፋ እንደማይደረግ ነው የምረዳው እና የመንግስት ማካሄድ በዚህ ምክንያት ይሄንን ልማት ጥሩን ለማድረግ ለማረጋገጥ ምንጩም ወደ ሀገር ውስጥ ያደረገ ነው የሚመስለኝ። ይህንን በተለያየ ጊዜ ባለፈው ከጠቅላይ ሚኒስትርም ያነሱት ጉዳይ ነው እና አካሄዱም ይህንን የሚመስለው። ያለዛ ይህ ልማት አስተማማኝ ሊሆን አይችልም። የውጭ ሀይሎቹ በፈለጉ ጊዜ ሊያቆሙት፣ ሊያቋርጡት እና ሊሰናከል የሚችል ስለሆነ ጠቅላይ ሚኒስትሩ እንዳሉት ሲናገሩ ያን ጊዜ እንደዚህ አይነት ጉትጎታ ከሚያደርጉ ወገኖች አንዷ ወይም መሪዋ ግብጽ እንደሆነች ጠቁመው ነበር። ኢትዮጵያ ደግሞ በአፍሪካ ውስጥ ከግብጽ ቀጥሎ ትልቋ ምዕራቡ ዓለም ድጋፍ ተቀባይ ሀገር መሆኗ ነው የሚነገረው። እና በግብፅ ጉትጎታ ምክንያት ብቻ እነዛ ሀገሮች ድጋፍ ይከለክላሉ። በእርስ እምነት እንግዲህ እስካሁን ድረስ የታየው ያንን ነው የሚያመለክተው። እስካሁን ድረስ ማንም በአባይ ላይ የተሰሩ የልማት ስራዎች ከዚህ በለስ ሁሉም በሀገር አቅም እና ከመንግስት ካዝና በሆነ ወጪ ነው የተሰሩት እና ይሄ ግድብ እንደሚሰራ በአንድ የዜና ማሰራጫ ጋዜጣ ከተገለጠበት ማግስት ጀምሮ የግብጽ መንግስት ያደረገውን ቢኖር ይሄ ይህንኑ ነው። ከምስራቅ ወደ ምዕራብ ሰሜን እስከ ደቡብ ድረስ ተጉዞ ምንጩ የት ነው ብሎ የማነፍነፍ ጉዳይና ያንን ምንጭ ለመዝጋት የመረጥ ጉዳይ ነው። ይሄ በግልጽ በግብፅ ሚዲያ በጣም ሰፊ የተዘገበበት አሁንም ቢሆን ኖሮ እንደ አንድ ስልት መጠቀም እንደሚያስፈልግ የሚወተወትበት ጉዳይ ነው። ስለዚህ ጉዳዩ የአደባባይ ምስጢር ይመስለኛል። የፋይናንስ ግኝቱም እስካሁን ላሉ ልማቶች የሚያሳየው ይህንን ነው። እንደ አለም ባንክ እና የልማት ባንክ የአፍሪቃንም ብንመለከት የአውሮፓ ባንኮች ለጊቤ አይነት ግድቦች ከፍተኛ ልገሳ ያደርጉ እንደነበር እናውቃለን። እና የአባይ ጉዳይ ሲመጣ ብድግ ብለው እጃቸውን የሚሰበስቡበትን ምክንያት ከግብጽ የተለየ አቋም ያስቀመጡት ነገር አለ ወይም ያቀረቡላችሁ እንደ መደራደሪያ ሀሳብ አለ? ወደዚህ ግድብ ግንባታ ወይም ወደ ልማቱ ሲገባ ይህን ግድብ በተመለከተ ስለተደረገው ግንኙነት እና ጥያቄ ብዙም አላውቅም። ግን በተለመደ ሁኔታ ባንኩ ባንኮቹ በዚህ በውስን ተሻጋሪ ወንዞች ላይ የሚሰራ ልማትን በተመለከተ ፋይናንስ ሲያደርጉ በጣም ብዙ ስትሪንጀንት የሆነ መመሪያ ያላቸው አስቸጋሪ ነው። በተለይም እንደተባለው ናይል ላይ ሲመጣ። ስለዚህ ይሄ ሁልጊዜ የሚ የተከተሉት አካሄድ ነው። ስለሆነም ብዙ ተስፋ የሚደረግበት ብዙም በዚህ አኳያ ድርድር የሚደረግ የተደረገም እኔ አይመስለኝም። በጉዳዩ ላይ አቶ ተፈራ ለመሆኑ አሁን በግብጽ መንግስት ተለውጧል፣ እርስዎ ደግሞ በቅርብ ያውቃሉ ይህን ጉዳይ በቅርብ ይከታተላሉ እና ለመሆኑ የግብጽ መንግስታት በኢትዮጵያ ላይ የጦር ኃይል ማዝመት ሀሳብ ነበራቸው እንዴ? የቀደሙት እንግዲህ ይሄ አንዱ ልማት እንዳይካሄድ የማዘናጊያ የማስፈራሪያ ሌላም ነገር እንደነበረ የተዘገበ እየታየ ጉዳይ ነው። ግን በተለይ በዛ አካባቢ ያለውን ሂደት በትክክል መረጃ የለኝም። ግን በተለያየ ጊዜ ኢትዮጵያን በተመለከተ ባሉ ችግሮች፣ ግጭቶች ሁሉ የግብጽ እጅ በአንድ ወይ በሌላ በኩል እንዳለበት ብዙ የታሪክ ሰዎች፣ ሌሎች ሌሎችም የጻፉት የዘገቡት የመሰከሩት ጉዳይ ነው። በተረፈ ግን በዚህ ጊዜ በዚህ ቦታ እንዲህ ያለ የሚል መረጃ ጦርነትን በተመለከተ የለኝም። እኔ ለመሆኑ እስራኤል ከአባይ ውሃ ተጠቃሚ የሆነችበት ወይም ደግሞ በቅድ የያዘችው ማንኛውም አይነት አጋጣሚ አለ? ይሄ በጣም በጣም እጅግ የሚያሳዝነው እና የሀሰት ውንጀላ የግብፅን ፓብሊክ ሀሳብ ለመያዝ የሚደረግ የሀሰት ውንጀላ ነው እና እስራኤል ከአባይ ውሃ የመጠቀም ፍላጎትም ካላት እና መጠቀም ብትፈልግም ምናልባት ከግብፅ ጋር በሚደረግ ግንኙነት እና ድል ሊሆን የሚችለው ተጎራባሸችው እነሱ ናቸውና ከኢትዮጵያ ወደ እስራኤል ውሃ የሚተሻገርበት ምንም መንገድ የለም እና ያም ብቻ ሳይሆን በኢትዮጵያ የውሃ ሀብት ልማት የእስራኤል ተሳትፎ የለም ማለት ይቻላል። አንድ የእስራኤል የአማካሪ ቡድን አንዳንድ የከተሞች መጠጥ ውሃ ስራ ላይ እና ትናንሽ ስራዎች ላይ ተሳትፎ ሊሆን ይችላል። ያም ደግሞ በዓለም አቀፍ ደረጃ በሚደረግ ውድድር እንደ ማንኛውም የቢዝነስ ካምፓኒ የተዳደረበት ነው ያለው እና ይሄ በፍጹም ከእውነት የራቀ የሀሰት ውንጀላ ነው እና ናይል ውሃና እስራኤል በማንኛውም መልኩ የሚገናኙ አይደሉም። ይሄን ሊያሰኝ የሚችል ሊያስጠረጥር የሚችል የእስራኤል ግፊት ከበስተኋላው አለ የሚያሰኝ አንዳችም እንቅስቃሴ የለም። እስቲ ወደዚህ ወደ አምስት ዓመቱ የእድገትና የትራንስፎርሜሽን እቅድ ልምጣና የኢትዮጵያን የኤሌክትሪክ ማመንጨት ኃይል አቅም ከሁለት ሺህ ወደ ስምንት ሺህ ለማሳደግ ተጠቅ ተጠቅሷል በእቅድ ውስጥ ነገር ግን ይሄ የሚሌኒየም ግድብ ነገር አልተነሳም። በዚህ ሰፊ እቅድ ውስጥ እና በዚህ ሰፊ ትልም ውስጥ በኤሌክትሪክ ኃይሉ እና በግብርናውም ዘርፍ ከፍተኛ የሆነ ግብአት ይኖረዋል ተብሎ የሚታመን ነውና ለምንድን ነው ያልተጠቀሰው? በዚህ የአምስት ዓመት እቅድ ውስጥ የትራንስፎርሜሽን በሚባል እቅድ ውስጥ ያልተጠቀሰው? እንግዲህ እቅዱ ከሁለት ሺ ወደ ስምንት ሺ የማድረስ ጉዳይ ነው ያለው እና ይሄ እቅድ ሚሌኒየም ግድብን ታሳቢ አላደረገም የሚል እምነት የለኝም እና አብዛኛውንም ይሄን እቅድ ከዚህ ግድብ እና ልማቱ ማሟላት እንደሚቻል ነው የማየው። ለምን ሳይጠቀስ ቀረ? ታሳቢ ከተደረገ በጣም ትልቅ ራዕይ ያለው ግድብ ነው። በጣም ትልቅ ኢንቨስትመንት የሚያስፈልግ አገርን ከጫፍ እስከ ጫፍ ድረስ ማነቃነቅ ያስፈለገበትና በሀገር ሀብት እንገነባዋለን የተባለ ግድብ ነው እና ምንድን ነው እዚህ ውስጥ ከመጥቀስ የያዘው ነገር ል እንግዲህ ያለው ምናልባት ለምን ሚሌኒየም ግድብ እዚያ ውስጥ አልተጠቀሰም? ይሄንን የምናሟላው አንዱ ከዚህ ነው ለሚል አልተባለም፣ ይመስለኛል ጥያቄውና የሚሰራበት ቦታ እና ወንዙ እና ከዚያም ጋር ተያይዞ ያለው የሀይድሮ ፖለቲካው ተያይዞ ሊሆን ይችላል። ዳሩ ግን በእርግጠኝነት አስቀድሜ እንዳልኩ የእድገትና የትራንስፎርሜሽን እቅዱ ይህንን ግድብ ታሳቢ አላደረገም የሚል እምነት የለኝም። አይደለምም። እሺ፣ አቶ ተፈራ ለመሆኑ በዚህ የግድብ ግንባታ ውስጥ ቻይና ያላት ቦታ ምንድን ነው? ምንም እስካሁን ድረስ ምንም ቻይና ቦታ እንዳላት አላውቅም። እስካሁን በግልጽ ተነግሯል። የዚህ ግድብ ሲቪል ስራ የሚሰራው በአንድ የጣሊያን ካምፓኒ ነው። ሄዶ ሜካኒካል የኤሌክትሮ ሜካኒካል ስራው ደግሞ በዋነኛነት በሀገር በቀል የመንግስት ፓብሊክ ኢንተርፕራይዝ እንደሆነ ነው የማውቀው። ኤክሰን ባንክ ከፍተኛ ድርሻ ያበረክታል ብዙ መዋለ ነዋ እያፈሳል የሚል ነገርም ይሰማል ይህን ግድ በተመለከተ ማውቀው ነገር የለም። በዚህ ጉዳይ ላይ እሺ፣ አቶ ተፈራ እስቲ አንድ የመጨረሻ ጥያቄ ላንሳሉት ና ጠቅላይ ሚኒስትር መለስ ባለፈው ለፓርላማ ንግግር ሲያደርጉ የኤርትራን መንግስት የግብጽ ነጭ ለባሽ ብለው ጠርተውት ነበር። ና ምን ማለታቸው እንደሆነ የገባዎት ነገር ሊያብራሩልን የሚችሉት ነገር ይኖር ይሆን? እንግዲህ አንድ ነገር ማለት የሚቻለው ምንድን ነው፣ ከናይል ጋር በተያያዘ የናይል ማቀፍ ስምምነት በተፈረመ በአራት ሀገሮች በተፈረመ ማግስት ፕሬዚደንት ሙባረክ ፕሬዚደንት ኢሳያስን ወደ ሻርማል ሼክ ጠርተው አነጋግረዋል። በዚህ ጉዳይ ላይ ከጎናቸው እንዲቆሙም ጠይቀዋል። እና እሳቸውም ከዚያ እንደወጡ በአደባባይ የሰጡት መግለጫ እነዚህ ፈራሚ ሀገሮች የወሰዱት አቋም ትክክል እንዳልሆነ ነው። ስለዚህ የዓላማ አንድነትና ግንኙነት አብሮ የመስራት ጉዳይ እንዳለ መሳሪያ ሆነው እንደሚያገለግሉ መገመት መናገር የሚቻል ይመስለኛል። አቶ ተፈራ በየነ በኢትዮጵያ የውሀና ኤነርጂ ሚኒስቴር የወሰንና ወሰን ተሻጋሪ ወንዞች ጉዳይ ዳይሬክቶሬት ዋና ዳይሬክተር፣ ለጊዜው ለሰጡኝ ማብራሪያ ሁሉ፣ ለዘወትር ተባባሪነቱ በአሜሪካ ድምፅ ራዲዮ ጣቢያ አድማጮች ስም እጅግ አድርጌ አመሰግኖታለሁ። እኔም አመሰግናለሁ።